Voice of America. ባለፈው ቅዳሜና እሁድ ግንቦት 19 እና ግንቦት 20 2009 ዓ.ም የምዕራብ ዩናይትድ ስቴትስዋ ዋሽንግተን ግዛት ውስጥ በሲያትል ከተማ ተጠርቶ የነበረው የኢትዮጵያ ብሔራዊ አንድነት ጉባኤ ሲጠናቀቅ ባወጣው የአቋም መግለጫ ይህ በአይነቱ የመጀመሪያ ነው የተባለ የንግግር መድረክ በቀጣይነት በየዓመቱ በተለያዩ ከተሞች እንዲዘጋጅ ወስኗል። ሰሎሞን አባተ ተጨማሪ አለው። ብሔራዊ አንድነቷ የተጠበቀ ሰላም የሰፈነባትና የበለጸገች አንዲት ኢትዮጵያን ማየት ሲያትል ዋሽንግተን ላይ ግንቦት 19ና 20 የተካሄደው የኢትዮጵያ ብሔራዊ አንድነት ጉባኤ ታዳሚዎች ራእይ ነው። ተሳታፊዎቹ ባወጡት ባለ 10 ነጥብ የአቋም መግለጫ ላይ የአጭርና የረጅም ጊዜ ትልማቸውን አስፍረዋል። ሀገራችን በሽግግር ሂደት አልፋ በህዝብ ነፃ ምርጫ ላይ ወደ ተመሠረተ ዴሞክራሲያዊ መንግሥታዊ ሥርዓት እንድትሸጋገር ማስቻል፣ ለሁላችንም የምትመች ሰብአዊ መብቶች የሚከበሩባት እውነተኛ እኩልነት፣ ፍትሕና የሕግ የበላይነት የተረጋገጡባትና ዘላቂ ሰላም የሰፈነባት ዴሞክራሲያዊት አገር እንድትኖረን ማድረግ ይላል ሰነዱ። ይህ ጉባኤ ሲዘጋጅ ዋነኛ ዓላማው አንድ ግዙፍ ተልእኮን ማሳካት ነበር። ሳንሰለች መወያየት አለብን። መተማመን የሚባለው ነገር ሊመጣ የሚችለው በመነጋገር ነው። መነጋገር ያቀራርባል። መነጋገር መተማመንን ይወልዳል። ዶክተር አሸናፊ ጎሳይ የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል ሊቀመንበር ናቸው። ጉባኤውን ያዘጋጁትም ኢትዮጵያውያን ዜጎች እንጂ የፖለቲካ ፓርቲ አለመሆኑን፣ ማንም የፖለቲካ ድርጅት እገዛም እንደሌለበት ተናግረዋል። ዶክተር አሸናፊ ስፖንሰሮች ብዙ ናቸው። በአብዛኛው ኢትዮጵያውያን በሲያትልና አካባቢዋ የሚኖሩ ነዋሪዎች፣ ቢዝነስ ግለሰቦች ከኪሳችን እያዋጣን ነው ይሄንን ነገር ስፖንሰር አድርገን ኦርጋናይዝ ያደረግነው። የፖለቲካ ድርጅት አለ ስፖንሰር ያደረገው? በፍጹም የለም። እኛ አንደኛ የፖለቲካ ድርጅትን አልጋበዝንም። የጋበዝነው ግለሰቦችን ነው የጋበዝነው ታዋቂና እንደዚህ በኢትዮጵያ ፖለቲካ ውስጥ ተጽዕኖ ፈጣሪ ናቸው ያልናቸውን እንጂ በፍጹም ከማንኛውም የፖለቲካ ድርጅት ጋር ግንኙነት የለንም። እንኳን ስፖንሰር ሊያደርጉን፣ በግብዣ ደረጃም የፖለቲካ ድርጅትን አልጋበዝንም። ጉባኤው እጅግ የተሳካ ነበር ብለዋል ዶክተር አሸናፊ። ለምን ይሄ ጉባኤ እጅግ የተሳካ ነው የሚያሰኘው ነገር ምንድን ነው? ያቀደውን እንደ ግብ ያስቀመጠውን ነገር ማሳካት መቻሉ ነው። የመጀመሪያውና ዋነኛው ግቡ ላለፉት ብዙ ዓመታት በብሔር፣ በሃይማኖት፣ በፖለቲካ አመለካከታቸው ተለያይተው የነበሩ የኢትዮጵያ ልጆችን አንድ ላይ በማምጣት እንዲገናኙ፣ እንዲነጋገሩ ሰላም እንዲባባሉ ማስቻል ነው። ያንን አሳክተናል። ቀድሞ የማይገናኙ ቀድሞ የማይነጋገሩ ሰዎችን ወይም የፖለቲካ አቋም ያላቸውን ነው አሁን ማገናኘት የቻላችሁት? አዎ፣ እንግዲህ ቀደም ብሎ ከመጀመሪያው በተማሪዎች ንቅናቄ ጊዜ ጀምሮ አብረው የነበሩ ግን በተለያየ አቅጣጫ ይዘው በመሄድ የተለያዩ ለምሳሌ፣ አንድ ገበታ ላይ ከጉባኤው በፊት ባለ ራት ላይ አንድ ማዕድ ላይ የተገኙት ሰዎች በአንድ ወቅት አብረው ተማሪ የነበሩ ከዛም በኋላ የተለያዩ የተለያየ አቅጣጫ ይዘው ለመገዳደል የሚፈላለጉ የነበሩ ናቸው። ለምሳሌ የኢህአፓ መስራች ከነበሩት ውስጥ እነ ፕሮፌሰር ጌታቸው ጋሻው እዛ ተቀምጠዋል። የህዋት መስራች የነበሩት ዶክተር አረጋዊ በርሄ እዛው ጠረጴዛ ላይ ነበሩ። የደርግ ከፍተኛ ባለስልጣን የነበሩት ሻለቃ ዳዊት ወልደ ጊዮርጊስ እዛ ላይ ነበሩ። የኦነግ ከፍተኛ አመራር የነበሩት ዶክተር በያና ሶባ እዛ ጋር ነበሩ። ተመልከት እንግዲህ አንድ ማዕድ ላይ ቁጭ ብለው ተገናኝተው ተነጋግረው ሰላም ተባብለው ያለፈ ታሪካቸውን መልሰው ሲነጋገሩ በጣም ደንቅ ነበረ እና ይሄ አንድ ትልቅ ስኬት ነው በራሱ የኢትዮጵያ የፖለቲካ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል የሚሉት የጉባኤው ተሳታፊዎች ፍላጎታቸውም ራዕያቸውም ሰላማዊት ኢትዮጵያ መሆኗን ደጋግመው ቢናገሩም ተጨባጭ ሁኔታዎች ግን ብዙ አማራጮች የተደቀኑበትን አዝማሚያ መፍጠሩን ተናግረዋል። ሌሎቹ አማራጮች በጠረጴዛ ዙሪያ ላይ የማይመጣ ከሆነ እኮ ባለፉት ሁለት ዓመታት የተከሰተው ህዝባዊ እምቢተኝነት ሌላው አማራጭ ነው ማለት። በኦሮሚያ የተቀሰቀሰው ህዝባዊ አመት ይሄ ስርዓት በቃኝ ሊቀየር ይገባዋል። ወደ ዲሞክራሲያዊ ስርዓት መሸጋገር አለብን። ነገሮቹ አንዳንዶቹ ሎካል ናቸው። የመሬት ጥያቄ ሊሆን ይችላል። የኢኮኖሚ ጥያቄ ሊሆን ይችላል። የፖለቲካ አስተዳደራዊ ችግር አለ የሚል ሊሆን ይችላል። ብቻ ህዝቡ ይህ ገዢው ፓርቲ በያዘው መንገድ መቀጠሉን አለመቀበሉን ያሳየበት ነው። አማራ ክልልም እየተካሄደ ያለው ህዝባዊ እንቢተኝነት የሚያሳየው ይሄ ነው በሰላማዊ ድርድር በዲሞክራሲያዊ እና ነጻ ምርጫ ለውጥ መምጣት ካልቻለ የሚቀጥለው እንደዚህ አይነት ህዝባዊ እንቢተኝነትን ያስከትላል ማለት ነው። ስለዚህ እሱኛው ጥሩ አማራጭ አይደለም። ይሄንን ሲሉኝ፣ ትንሽ ግልጽ ለማድረግ የኃይል መንገድ፣ የግጭት መንገድ፣ የጦርነት መንገድ፣ የትጥቅ መንገድ እንደ አማራጭ ሊመጣ ይችላል የሚል ሀሳብ አላችሁ ማለት ነው? አብሶሉት እየመጣ ነው እኮ፣ ሊመጣ ይችላል ሳይሆን እየሆነ ያለው ነገር እኮ ይሄ ነው። እያየን ያለነው ነገር፣ ሌላውን መንገድ በሙሉ እየተዘጋ እየጠበበ ሲሄድ፣ በምርጫ ለውጥ እንደማይመጣ ሲያውቁ፣ በሰላማዊ ድርድር ለውጥ ሊመጣ እንደማይችል ሲያውቁ፣ ሁሉ ነገር ሲዘጋ፣ በሩ ሁሉ ሲዘጋ፣ እንግዲህ ሰው እየሰበረ መውጣት ጀመረ እኮ። የራሱን እርምጃ መውሰድ ጀመረ። ሰላማዊ ሰልፍ እየወጣ ይጠይቅ ጀመረ። የኃይል እርምጃ መወሰድ ተጀመረ እኮ። ስለዚህ ይሄ ያለ ነው እየታየ ያለ ነገር ነው፣ እና ስጋት ውስጥ የከተተን ነገር ይሄ ነው። ይሄ አካሄድ ጥሩ አይደለም። በሀገራችን ሰላምን ሊያመጣ አይችልም። በተለይ ዘላቂ ሰላምን ሊያመጣ አይችልም። ለውጥ ሊያመጣ አይችል ይሆናል። ስለዚህ የስርዓት ለውጥ የሚመጣባቸውን ሌሎች አማራጮች ቢሞከሩ ጥሩ ነው። ስለዚህ አጋር ሊሆን የሚችል የነበረው የለውጡ ህዋት ያደግ እነዚህን ጥሪዎች ተቀብሎ ሁሉንም የሚቃወሙትን በሽብርተኛነት ከመፈረጅ ይልቅ እንደ አጋር አይቶ ቆም ብሎ፣ እነዚህም የኢትዮጵያ ልጆች ናቸው፣ እነዚህም ለሀገራቸው የሚጨነቁ ናቸው፣ ስለዚህ ከእነሱ ጋር እንነጋገር የሚልበት ደረጃ ላይ እንዲደርስ ነበር የሚጠበቀው። ያ አለመሆኑ ነው። አሁን ወደማንፈልገው ብጥብጥ፣ ግጭት እየገባን ያለ ነው እና አሁንም አልመሸም፣ ወደ ጠረጴዛው ቢመጡ የተሻለ ነው ብዬ አምናለሁ። በዚህ መግለጫችሁ ላይ ወ ያኔ የወያኔ ጦር ህወሓት ህወሓት ኢህአደግ እርሶም አሁን ሲገልጹልኝ በዚህ ቃለ ምልልስ ውስጥ ህወሓት ወያኔ እያላችሁ ነው የምትናገሩት። ኢህአደግ ደግሞ ግንባር መሆኑን የተለያዩ ፓርቲዎች ግንባር መሆኑን እንዲሁም ሌሎችም የግንባሩ አባላት ያልሆኑ አጋሮችም እንዳሉት የሚናገር ገዢ አካል ነው በኢትዮጵያና ለምንድን ነው እንደዚህ አተኩራችሁ ነጥላችሁ በአንድ የግንባሩ አካል ላይ ማነጣጠር የፈለጋችሁት ይሄ እንግዲህ ለረጅም ጊዜ ጥናት የተደረገበት በተግባርም ያየነው ለሀያ ስድስት አመታት የኢትዮጵያን ፖለቲካ የኢትዮጵያን ሴኪሪቲ የኢትዮጵያን ኢኮኖሚ በከፍተኛ ደረጃ እያሽከረከረ ያለው ህወሓት ነው። ግንባር ተፈጥሯል። የስ ለዛም ነው እንግዲህ ሁለቱንም አያይዘን የምንጠቅሰው ነገር ግን ስልጣኑን በበላይነት የተቆጣጠረው አሁንም ቢሆን ህወት ነው። ይሄ ግልጽ ነው። የመከላከያ ሰራዊቱ ከፍተኛ አዛዦች ሙሉ ለሙሉ ማለት ይቻላል የህወት ሰዎች ናቸው። ሴኪሪቲንም እንደዚሁ የሚቆጣጠሩት እነሱ ናቸው። ስለዚህ እነሱ የሚመሩት ነው ብንል እየተጋነነ አይደለም። ይሄ በጣም ግልጽ ነው ለሁላችንም። ለዚህም ነው አትኩሮት ሰጥተን ህወትን አጉልተን የምናሳየው ኢህአዴግ ብቻ በሚል ስም ሽፋን እንዲሄድ ያልፈለግነው ለዛ ነው። ስለዚህ የሁለቱ ቅንጅት ነው በዋናነት ይሄን ነገር የሚያደርገው ህወሓት እንደሆነ ስለምንረዳ ነው። የሽግግር ሂደት ሊመራ የሚችል ሁሉን አሳታፊ የሆነ ብሔራዊ ምክር ቤት በአጭር ጊዜ ለመመስረት የሚያስችል ጥናት የሚያደርግ ከሌሎች ተመሳሳይ ጥረት ከሚያደርጉ ወገኖች ጋር በቅንጅት የሚሠራና የኢትዮጵያ ብሔራዊ አንድነት ጉባኤ ቀጣይነት ባለው መልኩ በየዓመቱ በተለያዩ ከተሞች እንዲደረግ የሚያስተባብር ያለውን ኮሚቴ አቋቁሟል። ይህ ጉባኤ በጉባኤው ላይ በክብር እንግድነት ተገኝተው የመክፈቻ ንግግር ያደረጉት ፕሮፌሰር መስፍን ወልደ ማርያም ናቸው። ከዶክተር አሸናፊ ጎሳዬ ጋር የተደረገውን ሙሉ ቃለ ምልልስ ከዌብሳይታችን ማግኘት ይቻላል።